በኦሮሚያ ክልል አሰላ ከተማ በጉጂ ዞን ባህር ቀሎ ወረዳና በሆሮ ጉዱሩ በወለጋ የበንቱ ወረዳ ተማሪዎችና ነዋሪዎች ድብደባ እየተፈጸመባቸውና በመከላከያ አባላት እየታሰሩ መሆናቸውን እየተናገሩ ነው። ባልደረባችን ጃለነ ገመዳ ከነዋሪዎቹና ከመንግስት አካላት ያገኘቻቸውን መረጃዎች አጠናቅራ ያሰናዳቸው ዘገባ አለ። ጽዮን ግርማ ታነበዋለች። የአሰላ ከተማ ነዋሪ እንደገለጹት ባለፉት አምስት ቀናት በከተማይት ውስጥ ያሉት የአንደኛና የሁለተኛ ደረጃ የመሰናዶ ትምህርት ቤት ተማሪዎች ሰላማዊ ሰልፍ በመውጣት የአዲስ አበባ ከተማ ማስተር ፕላንና በኦሮሚያ ውስጥ ይካሄዳል ያሉትን እስራትና ግድያ መቃወማቸውን ገልጸዋል። በዚህም ወቅት ከተማ ውስጥ ከደረሰ ሁኔታ አንዱን ሲገልጹ ከሞ ኢሳን ወልተጅረቲ ቡልቺቶኒ መጋላ አመናኒ በራቱን ተካ እጅ በዱሉ ሄመኒረን አንጋሆኒ መጋላ ቡልቻን አማይጣአና ከንቲ ባጀቻል። የከተማይቱ አስተዳደር በግልጽ ያመኑት ነገር ቢኖር አንዲት የአንደኛ ደረጃ ትምህርት ቤት ተማሪ በሰልፉ ወቅት ስትሮጥ ሽቦ ላይ ወድቃ አንድ ዓይኗ መታወሩን ነው። ሌሎች በብዛት ታስረዋል። ሌላዋ ሆዷ ላይ በዱላ ተመታ በብርቱ መጎዳቷን ነዋሪው ተናግረዋል። በአሁኑ ወቅት የመማር ማስተማር ሂደቱ ተቋርጦ ከተማይቱ በትልቅ የጦር ኃይል ቁጥጥር ስር ነች ብለዋል። ነገር ግን የምስራቅ አርሲ ዞን ምክትል አስተዳዳሪ አቶ ጎማ ፀጋዬ ሁኔታውን አስተባብለዋል። ላ ጉት ከትምህርት ቤቶች ውስጥ ያልሆኑ የተደራጁ በድንጋይ ትምህርት ቤቱን ደበደቡ። ከዚያ ሁኔታው እንዲበርድ ተደርጎ ከበተኗቸው በኋላ ወንጀለኞች ይሆኑ በቁጥጥር ስር ውለዋል። የተደበደቡም ሆነ የታሰረ ሰው ግን የለም። ከተማየቱ ሙሉ ጸጥታ ውስጥ ነች። በሌላ በኩል ደግሞ በጉጂ ዞን ሐርቀሎ ከተማ ውስጥ ተማሪዎችን የማዋከብ በሳተላይት የሚተላለፉትን የቴሌቪዥን ፕሮግራሞች እንዳይከታተሉ ዛቻና እስራት እየደረሰ መሆኑን ስማቸው እንዳይገለጽ የጠየቁ ነዋሪ ተናግረዋል። ቡፈታ መጋላ ሐርቀሎ ካኮንኮላታ ከሰጥቲ ድርገይ ወሊ ቀበኒ ድርቀማን ነሚቶ ኮሰገንታ ወምን ይላልተኒ ድርገይ ከነቅንዴ ሰንታናን በአርቀሎ ከተማ የአውቶቡስ ጣቢያ ወጣቶችን ሰብስበው በማስገደድ አንዳችሁም ብትሆኑ የኦሮሞ መገናኛ ብዙሃን መረብ ማለትም በምህጻረ ቃሉ ኦኤምኤን ፕሮግራምን ተከታትላችሁ ወጣቶችን የምታቀናጁ ወይም የምታደራጁ ከሆነ አስፈላጊውን እርምጃ እንወስታለን ብለው የአርቀሎን ከተማ ህዝብ እያስፈራሩ ናቸው። ከምሽት አንድ ሰዓት ከሆነ በኋላ ሐርቀሎ ከተማ ውስጥ መዘዋወር ችግር እንደሆነ ወደ አካባቢው በመገናኛ ብዙሃን አማካኝነት የሚተላለፉ ፕሮግራሞችን መከታተል እንዳልተቻለ አስረድተዋል። የሐርቀሎ ከተማ አስተዳደር አቶ ሮባ ቱርቼ በሰጡት ምላሽ አናከነ ከሳ ረጋ በወረዳችን ውስጥ እንዲህ አይነት ነገር የለም። የታሰረ አንድም ሰው የለም። የሚባለው ውሸት ነው። ቴሌቪዥን የፈለገ ሰው ነው የሚገዛው። አትይ ተብሎ የተከለከለ በዚያ ሰበብም የታሰረ የለም። ከተማዋ ውስጥ በአጠቃላይ የተማሪዎች እንቅስቃሴም የለም የተወሰደም እርምጃ የለም፣ ሲሉ አስተባብለዋል። በሌላ በኩል በምስራቅ ወለጋ ዞን ኢቨንቱ ወረዳ ውስጥ የሚገኙ የተለያዩ ትምህርት ቤቶች ከሁለት ሳምንት ወዲህ የተማሪዎች የተቃውሞ ሰልፍ ሲካሄድ እንደነበር እና ይህም እንደቀጠለ ከአካባቢው ያነጋገርናቸው ዜጎች ገልጸዋል።